በያ ለድንግል ይትካህ ለተነግሮ አለ ስመግዚ አራያ ነጻ አደረ ላይልያ ዘአድሩስ ተብርሃን አባልቦ ዘይቀርቦ ተጸውረ በከርሳ ተሳተ አውርሃ ዘይትራይ ወዘይታወቅ ወለደቶ ማርያም ዘድንግል ኢቲ ሳሊ ለነ ቅድስ